ማህደረ ዜና። በራቀው ዘመን ከናይጄሪያም እስከ ሱዳን ከዚምባብዌ እስከ ቻድ የሚገኙ ፖለቲከኞች ይደራደሩ፣ ይወያዩ፣ ይታረቁባትም ነበረ። በቅርቡ ሶማሌዎች ተደራድረውባታል። ደቡብ ሱዳኖች ይደራደሩም ይስማሙባታል። ድፍን አፍሪቃም ይመክር ይዘክርባታልም። ኢትዮጵያ ኢትዮጵያውያንን ግን ማጣላት፣ ማዋጋት፣ ማጋደል ማሰደዷ እንጂ ማስማማቷም አይታወቅም። ሰኔ 983 የጦርነት መጠፋፋቱ ፖለቲካ አበቃ ያሉን ፖለቲከኞቿ እንደ ወዳጅ በአንድ አዳራሽ መክረው እንደ ጠላት ለመገዳደል ዓመት አልፈጀባቸውም ነበረ። እስካሁንም ድርድር ውይይት በተባለ ማግስት መካካድ፣ መጣላት፣ መጋጨት የኢትዮጵያውያን ፖለቲከኞች መለያ መስሏል። ደሞ ሰሞኑን ድርድር ውይይት እያሉ ነው። ካለፈው ይለይ ይሆን? ላፍታም አብራችሁን ይቆዩ። በልማዱ የሰኔ 24ቱ ጉባኤ ብለን የምንጠራው ስብሰባ ከተደረገ ሃያ ስድስተኛ ዓመቱን ሊደፍን ወራት ቀሩት። ያኔ የሽግግር መንግስቱን ከመሰረቱት የፖለቲካ ፓርቲዎች አብዛኞቹ ዛሬ ከስመዋል፣ ሌሎቹ በሌላ ተተክተዋል ወይም በስም ብቻ ቀርተዋል፣ የተቀሩት ተሰደዋል። ያኔ ከሂልተን ሆቴል የተንቆረቆረው የመናገር የመጽሐፍ በነፃ የመደራጀት መብት፣ የፍትህ ተስፋም ዛሬ አለ ማለት በእርግጥ ያሳስታል። ጉባኤውን የጠራም ያስተናገደና የመራው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ግን ከያኔው ብዙ ጠንክሮም እንደነበራለ በሀያ አምስት ዓመት ከመንፈቅ ፖለቲካዊ ጉዞ የነበሩና ያሉ ተቃዋሚ ፖለቲከኞች ከገዢው ፓርቲ ጋር ለመደራደር በየጊዜው ጠይቀዋል። በተለይ በምርጫው ዋዜማና ማግስት ብዙ ድርድር ውይይቶች፣ ጥቂት ስምምነቶች ተደርገዋል። ድርድር ውይይት፣ ስምምነቶቹ ሁሉ ግን በገዢው ፓርቲ እንጂ በተቃዋሚዎች ጥያቄ የተደረጉ አልነበሩም። አንድም ድርድርና ውይይት ለዘላቂ ውጤት አልበቃምም ዘንድሮም እንደ አዲስ ድርድር ውይይት አለ ጥሩ ነው ይላሉ የቀድሞው የምክር ቤት እንደራሴና የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ግርማ ሰይፉ ድርድር ማድረግ ውይይት ማድረግ ተገቢ ነው ብዬ አስባለሁ እንደዚህ ካልተደረገልኝ እንደዚህ አላደርግም ምናምን ይህ በጣም የሚፈልገው ነገር ነው ለምሳሌ የታሰሩ ሰዎች ካልተፈቱ አንደራደርም፣ በውጭ ያሉ ፖለቲከኞች ካልተካተቱበት አንደራደርም ማለት በቃ ለማፍረሻ መንገድ መስጠት ነው። የፖለቲካ ተንታኝና ደራሲ ዩሱፍ ያሲን እንደሚሉት ደግሞ መነጋገር መልካም ነው። መነጋገሩ መቼም አይከፋም፣ ጥሩ ነው። ተስፋ ሊሰጠ ይፈነጥቃል ወይ? ለተዋለው ኦፍኮርስ የሰው እየተወያየ ነው ሲባል ሁሉ በተስፋ ነው የሚመለከተው። አበሻ ተስፋ አይቆርጥም። አቶ ግርማ እንደሚሉት ተስፋ ከማጣት ስለሚሻል ያው ተስፋ ግን ማድረግ ዝም ብለን ተስፋ ከመቁረጥ ተስፋ ማድረግ ይሻላል። የዘንድሮም ድርድር ውይይት ወይም ንግግር ጋባዥ እንደ ከዚህ ቀደሞቹ ሁሉም ያው ገዢው ፓርቲ ነው ኢህአዲግ በድርድሩ የሚካፈለው ኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ ፕሬዚደንት ዶክተር ጫኔ ከበደ በገዢው ፓርቲ መልካም ፍቃድ ይሉታል። ገዢው ፓርቲ በሱ መልካም ፍላጎት ለድርድር በጠራው ደብዳቤ ላይ ገዥውን ፓርቲ ጨምሮ ሁለት ብሔራዊ የፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ መደራደር እንደሚፈልግ መንግስትም ይህንን አቅጣጫ እየተከተለ መሆኑን የሚገልጽ ደብዳቤ ሲደርሰን ይህንን ጉዳይ ቀደም ብለው የተለያዩ ፓርቲዎች በተናጠል ኢዴፓን ጨምሮ ለጠቅላይ ሚኒስትሩም ለሀገሪቱ ፕሬዚደንትም ደብዳቤዎችን ስናስገባ ቆይተናል። ስለዚህ በበጎ መጎኑ አይተነው ይሄን ጉዳይ ድርድሩን ማካሄድ እንደሚኖርብን ፓርቲዎች እርስ በራሳችን መነጋገር ጀመርን። የኢህአዲግና የኦሮሞ ነፃ አውጭ ግንባር ኦነግ ድርድር፣ የኢህአዲግና የኦጋዴን ነፃ አውጭ ግንባር ኦብነግ ድርድር፣ የኢህአዲግና የቅንጅት ድርድር፣ የኢህአዲግና የህብረት ድርድር፣ የኢህአዲግና የተቃዋሚዎች የምርጫ ማስፈጸሚያ ውይይት ወይም ስምምነት፣ ሌሎችም ዛሬ አንድም ተረስተዋል አሊያም የነበ በርዝክር ናቸው። አበሻም ተስፋ ይቆርጥ ይሆናል። ይዛኑ ያክል ግን ቀንባብ ያየ ማታ በልጥ በረየ ይላልም። ያለፈው ልምድ በዛሬው ድርድር ተስፋ ላለማድረጉ ምክንያት ወይም መሰረቱ አይሆንም ማለት በእርግጥ ያጃጅላል። እንደገናም አቶ ዩሱፍ ያሲን ሰዎቹ ለምንድን ነው በጥርጣሬ ዓይን የሚያዩት ለሚለው በቂ ምክንያቶች አሉ። ከዚህ በፊት የነበሩት ልምዶች አሉ። ኢህአዴግ ከተቃዋሚዎች ጋር የሚያደርገው ጉዳዮች አሉ እና ሲሪየስ የሆነ ነገር መሆኑን የሚያሳይ የበጎ ፈቃጅነት ወይም ደግሞ ጉድዊል ፈረንጆቹ የሚሉትን ነገር ለማሳየት መደረግ ያለባቸው የሚጠየቁ ነገሮች አሉ። የፖለቲካ እስረኞችን መፍታት እና እንደዚህ የመሳሰሉትን ቀላል ነገሮች እንኳን ሲታዩ ነው። እንግዲህ የዚህ ምልክቶቹ እየታዩ ነው። የአሁኑ ውይይት የአሁኑ ድርድር ከበፊቱ የተለየ ነው። እዛ በሀገሪቷ ውስጥ ያለውን ችግር አሳሳቢ ነው። አሳሳቢነቱ ደግሞ በዚህ ፓርቲ ተገንዝቦት ከልቡ ይህንን ለማርገብም ይሁን መፍትሄ ለማግኘት እየጣረ ነው ብለን እንድናስብ የሚያደርገን ነጋሽ። በውይይት ድርድር ሂደት መተማመንን ለመገንባት አሊያም ጥርጣሬን ለማቃለል የሚባሉ ተደራዳሪዎች ሊወስዷቸው የሚገቡ አያሌ እርምጃዎች አሉ። እስካሁን ግን ውይይት ድርድሩ እንደሚደረግ ከመነገሩ በስተቀር ጥርጣሬን ለማቃለል የሚረዱ እርምጃዎች ስለመወሰዳቸው ለመወሰድ ስለመታሰቡም ሆነ ስለመጠየቁም የተሰማ ነገር የለም። የተደራዳሪ ፓርቲዎች ተወካዮች፣ የአደራዳሪው ማንነት፣ የመደራደሪያው ርዕስ እንዴትነት፣ የመደራደሪያው ስፍራ የትነትም አንድ ሚስጥር ነው አሊያም ገና በድርድር የሚወሰን ነው። የሚታወቀው ከነገ በስቲያ ሮብ ድርድሩ መቀጠሉ ነው። የሚታወቀው የ21 ተቃዋሚ የፖለቲካ ፓርቲዎች ተወካዮች ከገዢው ፓርቲ ባለስልጣናት ጋር ለመደራደር መዘጋጀታቸው ብቻ ነው። ስድስቱን ፓርቲዎች የራሳቸው ፕሮፖዛል ይዘው እንዲቀርቡ ካደረግን በኋላ ያንን የተሻለውን ፕሮፖዛል በመውሰድ በአንድ ላይ ለተፈለገው ለመንግስት ምክር ቤት ጽህፈት ቤት ረቂቅ ፕሮፖዛል ሆኖ ከሌሎቹ ጋር ወደፊት በድርድር የምንመጣው ወጥ የሆነ የስነ ስርዓት ደንብ እንዲፈጠር ያስችላል ብለን ያልነውን ረቂቅ ሀሳብ አቅርበናል ይላሉ የኢዴፓ ፕሬዝደንት ዶክተር ጫኔ ከበደ። የተቀሩት ተቃዋሚ ፓርቲዎችም ሁለት ተቧድ ነው የየራሳቸውን ረቂቅ ሀሳብ ማቅረባቸው ተዘግቧል። ገዢ ፓርቲም እንዲሁም ኢህአዲግ ከተቃዋሚዎቹ ጋር ለመነጋገር ጥሪ ያደረገው ስርዓቱ በህዝባዊ ተቃውሞ መነቃነቅ ስለጀመረበት ነው ባዮች ብዙዎች ናቸው። ድርድሩ ውጭ የሚንቀሳቀሱ ተቃዋሚ ፖለቲከኞችን ባለማካተቱ የገዥውን ፓርቲ ስልጣን ከማራዘም ባለፈ የኢትዮጵያን ፖለቲካዊ ችግሮች ለማቃለል የሚተክረው የለም በማለት የሚተቹም አሉ። የተቃዋሚ ፓርቲ መሪዎች ጋዜጠኞችና የመብት ተሟጋቾች ታስረው የሀገሪቱ ህዝብ በአስቸኳይ አዋጅ ህግ መብቱ ተገድቦ የሚደረግ ድርድር የሚፈለገውን ውጤት ማምጣቱን የሚጠራጠሩም አሉ። አቶ ግርማ እንደሚሉት ግን መፍትሄው ኢህአዴግ እጅ ነው። እንግዲህ እኔ መፍትሄ መምጣት ፍላጎት ካለው እኔ አሁንም በተቃዋሚዎቹ ጋር ነው ብዬ ከአደላ ማስበው መፍትሄ እንዲመጣ ፍላጎት ካለው ገዥው ፓርቲ ድርድሩን የእውነት እንዲሆን ማድረግ ነው። የእውነት እንዲሆን ማድረግ ማለት ምን ማለት ነው? አሁን ቀረቡ የሚባሉትን ፕሮፖዛሎች በቅንነት ተመልክቶ ወደ ስምምነት የሚወስድ ማድረግ ይቻላል። እያንዳንዱ ቦታ ላይ ግን የሆነ ነገር ፈልጎ ነጣላ ከተባለ ግን አሁን የሚቀርቡት ፕሮፖዛሎች ውስጥ ሁሉ ሊጣሉ የሚችሉበት ነገር ይታየኛል። የተቃዋሚዎቹ በተለያየ ቡድን ተካፍለው ነው እየቀረቡ ያሉት። አሁን ይሄ ቡድን ክፍያ ሁለቱ አለመስማማት ሲያደርጉ ያድግ አስታራቂ ሆኖ ለመቅረብ የሚመጣ ይመስለኛል። ይሄ ራሱ ተቃዋሚዎች በተቃዋሚዎች መካከል አለመስማማት የሚባል ነገር ፈጥሮ ውጤት ወዳልነው ነገር ሊወስደን ይችላል። የአፍሪካ አንድነት ድርጅት ለአፍሪካውያን ጠቀመም አልጠቀመም፣ ድርጅቱ እንዲመሰረት ትልቁን አስተዋጽኦ ያደረገችው ኢትዮጵያ መሆኗ አያጠያይቅም። ከአፍሪቃ ሀገራት ሁሉም ቀድማ ሁለት የተገመሰችውም ሀገር አፍሪቃውያንን አንድ ለማድረግ ያለመውን ድርጅት በግንባር ቀደምትነት የመሰረተችው ሀገር ናት ኢትዮጵያ። ይህ ነው ተቃር ነው። ናይጄሪያዎች ቢያፍራ በተባለው ግዛት ሰበብ እንደ ጎርጎሪያኑ አቆጣጠር በ1967 ከእርስ በርስ ጦርነት ሲዘፈቁ ከቀዳሚዎቹ አስታራቂዎች አንዷ ኢትዮጵያ ነበረች። ሱዳኖችን ሰሜን ደቡብ ከፍሎ ከ1955 ጀምሮ ሲያፋጅ የነበረው ጦርነት በ1972 የቆመው በኢትዮጵያ ሸምጋይነት ነበረ። ከጅቡቲ እስከ ሮዴሽያ ወይም ዚምባብዌ ከናሚቢያም እስከ ደቡብ አፍሪካ ለነፃነት የበቁት በኢትዮጵያ ድጋፍና እርዳታ ነበረ። የሶማሌዎች ዋና አደራዳሪ የሰላማቸው ግንባር ቀደም አስከባሪ የደቡብ ሱዳኖች አስታራቂ ኢትዮጵያ ናት። ኢትዮጵያውያን አንድም ጊዜም ከዘላቂ ስምምነት አለመድረሳቸው እንጂ ዚቁም የአሁን ተደራዳሪዎች ከአግባቢ ስምምነት ለመድረስ ብዙ ታዛቢዎች እንደሚስማሙበት ከእስካሁኑ ጉለት ለመማር መፍቀድ፣ የአዋቂዎችን ምክር መስማት፣ ከልምድ የተማሩ ወገኖችን አስተምሮ መጠቀም ይገባቸዋል። የተነሳው አመት ተቃውሞው ተቃውሞው ስፋት አሳሳቢነቱ ከታያቸው ወይም ሀይል ሚዛን እንበለው የፈለግነው ስም እንስጠው፣ ዋናው መወያየታቸው ነው። እንግዲህ ዛሬ ዛሬ ዛሬ ይሄ ኮንፍሊክት ሪዞሉሽን እና ማኔጅመንት የሚባለው መስክ ራሱን የቻለ የትምህርት መስክ ሆነዋል። ራሱን የቻለ የጥናት መስክ ሆነዋል። ራሱን የቻለ ጠበብቶች አሉት። በዚህ በኢትዮጵያውያን ውጭ ባሉትም ይሁን በምናምን ይህንን ጉዳይ የሚከታተሉ የሚያስተምሩ ብዙ ጥናቶች ያደረጉ ኢትዮጵያውያን ስላሉ ብዙ በዚህ ዙሪያ ማድረግ ይቻላል። ከዛም ውጭ ደግሞ የተለያዩ ሀገራት ይህንን ብሔራዊ ጉዳዮች አጀንዳ ላይ ብሔራዊ ውይይትም መግባባትም የደረሱበት ሁኔታ አለ። ስለዚህ ያን ሁሉ መጠቀም ይቻላል ይላሉ አቶ ዩሱፍ ያሲን። መጠቀም በእርግጥ ይቻላል ይፈለጋሉ እንጂ ጥያቄው። አቶ ግርማ ለጥያቄው ጥያቄ ነው መልሳቸው። ምክር የሚሰማ አለ ወይ እያሉ። ምክር የሚሰማ ተቃዋሚ ያለ ብዬ አላስብም። ያው ለመናገር ያ ይችላሉ። እርስውም አይሰሙም ነበር ማለት ነው። ተቃዋሚ በነበሩ ጊዜ የሚሰማው ቡድን አፈረስም። ምክንያቱም እኔ አሁን አንዱ አንዱ ምክሬ በማንኛውም አይነት ሁኔታ ለንግግር መዘጋጀትና መግባት ነው። ከዛ በተረፈ ደግሞ ሰቶ መቀበል የሚባለው አንዳንዴ ራስ የምናጣው ነገር መኖሩ ማወቅ አለብን። ሁልጊዜ መቶ በመቶ መጠቅለል ከሆነ አይቻሉም። እኔ የዜሮ ድምር ፖለቲካን ኢህአዲግ ሁሌ የሚያነሳቸው እንትኖች አሉ። ሁልጊዜ በዜሮ ድምር የሚጫወተው እሱ ነው። ሁሉንም ካልወሰደ ይደብረዋል። ከዛ ተቃዋሚዎችም እንደዚህ አይነት ምንም እኮ አግኝቶ አያውቁም። እስከዛ ከኢህአዴግ ጋር ተደራሉ። ምንም ነገር ተገኝቶ አይታወቅም። ግን ሁሉም ጊዜ ማለት ነገር ይጠየቃል። ስለዚህ አንዳንድ ጊዜ ይህንን ጥያቄያችንን ትንሽ አስታግሰን ተቀራርቦ ለመነጋገር ትማረግ ነው። ከዛ በተረፈው ከጀብደኝነት ማጽዳት ነው። ንጋሽ መሐመድ ነኝ። ቸር ያሰማን።